ሰዎች የሚሰሯቸው ስራዎች በተለያዩ የኦቶሞቲቭ ማሽኖች በሚተኩበት ወቅት ብዙ ሰዎች ተፈናቅለው ለስራ አጥነት ይጋለጣሉ፣ ሲሉ የዓለም ባንክ ፕሬዚዳንት ኪም ዮንግ ጂም ሰኞ ሚያዝያ 23 ቀን 2009 ዓ ም ተናገሩ። የዓለም ባንክ ገዢው የተናገሩት ዩናይትድ ስቴትስ ሎስ አንጀለስ ክፍለ ግዛት በተካሄደው የዓለም አቀፍ ስብሰባ ወቅት ሲሆን በሚቀጥሉት ዓመታት ውስጥ በተለይ በታዳጊ ሀገራት የሚኖሩ ሁለት ሶስተኛው ሰዎች ስራ አጥ ይሆናሉ። ችግሩ በኢትዮጵያ ደግሞ የባሰ ነው ብለዋል። ፕሬዚዳንቱ በቺካኮ ክፍለ ግዛት ኢሊኖይ ዊሊያም ሬኒ ሃርፐር ኮሌጅ የኢኮኖሚክስ ዲፓርትመንት ኃላፊና የምጣኔ ሀብት መምህር ፕሮፌሰር ጌታቸው በጋሻውን የካፒታል እድገቱ ሰውን ሲተካ ስራ አጥነት ይመጣል ማለት ምን ማለት ነው ብዬ ለጠየቅኩት የሚከተለውም መልሰዋል። የካፒታል እድገት ወይም የማምረቻ እቃዎች እድገት ሰውም በሚተካበት ጊዜ ከዛ ስራ የሚሰናበተው ህዝብ የስራ ትሬኒንግ፣ ማሰልጠኛዎች፣ ትምህርት ቤቶች እየገባ ሙያውን፣ ችሎታውን ከፍ እያደረገ ወደ ተሻለ የኢኮኖሚ ዘርፍ፣ ወደ ተሻለ የስራ ደረጃ ከፍ እያለ የሚሄድበት ሁኔታ ቢኖር ጥሩ ነበር። ይሄ እንግዲህ በሀገራችን እንደሌለ የስራ አጥነት በጣም በጣም ከፍተኛ እንደሆነ ሰው በቀን ሰርቶ የሚያገኘው ከአንድ ዶላርም በታች እየሆነ የመጣበት አገር መሆኑን እናያለን። የዓለም ባንኩ ፕሬዚዳንት በተለይ በኢትዮጵያ ላይ የከፋ ነው ማለታቸው ትክክል ነውን? ፕሮፌሰር ጌታቸው ለዚህ መልስ አላቸው። የዚህ የወርልድ ባንክ ገዢው ትንበያ ፕሪዲክሽን ትክክል ነው። ብዙ ሰው ከዚህ በእጅ ከሚሰሩት ስራዎች ላይ እየተፈናቀለ በመኪናዎች በአውቶሜሽን ባሉት እንግዲህ ማምረቻ መሳሪያዎች እየተተካ እየተለየ ይሄድና ስራ አጥነት ከዛ ጋር ተያይዞ ድህነት ከዛ ጋር ተያይዞ ረሃብ ከዛ ጋር ተያይዞ ማህበራዊ ቀውሶች እየበረከቱ የሚመጡበትን ሁኔታ ነው የሚሰጠው። ነው እንግዲህ መፍትሄ፣ ሲኖረው ይሆን መፍትሄ ማ አለው በቅጡ በትክክል ማኔጅድ በሚባለው ወይም መንግስት ከየግል አምራቾች ጋር በመተባበር በሚያወጣቸው የኢኮኖሚክ ፖሊሲ የሚመራ ቢሆን ኖሮ መፍትሄውማ አለ። ሰማንያ በመቶ የኛ ህዝብ የሚተዳደረው በእርሻ ላይ ነው። አሁን ትልቁ የሰው ኃይል ስራ አጥነት ሊከሰት የሚችለው በዛም ነው እና ከዛ በስራ አጥነት የሚፈልሰው ህዝብ የማምረቻ ትሬኒንግ፣ የማሰልጠኛ ጣቢያዎች፣ የእደ ተግባር ትምህርት ቤቶች ቢቋቋሙ እና ደግሞ የተለያዩ ኮኦፐሬቲቭስ ወይም ሰዎች በቡድን በቡድን ሆነው የሆነ የማምረት ተግባር ኢኒሽቲቭስ ውስጥ ለመግባት የሚችሉበት ቢደረግ፣ ራሳቸውን በራሳቸው ቀጥሮ ሊያስተዳድሩ የሚችሉባቸው ትንሽ የዚህ የገጠር እና ትናንሽ ስሞል ስኬል የገበያ ክሬዲቶችን ለማግኘት የሚችሉባቸው ሁኔታዎች በኢትዮጵያ ውስጥ ቢፈጠሩ ስሞል ቢዝነስስ ማለት በትናንሽ የምርት ተቋሞች በቡ ቡድን በቡድን በቡድን እየሆኑ እያደጉ የሚሄዱባቸው እድሎች ቢፈጠሩ ስራ አጥነትም ይጠፋል፣ ድህነትም ይጠፋል። እነኚህ ደግሞ በተለይ በትርፍ ላይ የተመሰረተ ኢኮኖሚ ውስጥ በሚገቡበት ጊዜ ያ እየጣማቸውም የሚያመርቱበትንም ስርዓት ለራሳቸው ብቻ ስራ መፍጠር ሳይሆን ለሌሎችም የስራ ዕድል እየከፈቱ የሚሄዱበት ሁኔታ ይመጣል። ለዶች በለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።